ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። አሁን ደግሞ ወቅታዊ ወደሆነው ሙዚቃ ልምጣ። በጣም በቅርብ ቀን የለቀቅከው ሰላም ላይ ያተኮረ መኖር አለመኖር በሚል ከበድ ያለ ርዕስ ቆንጆ ዘፈን። በተለይ በፕሮዳክሽኑ ቪዲዮ ሙቪም ስለተሰራለት አብሮ ማለት ነው። እሱ ተለቆ አሁን ሰው እያደመጠ የሚገኝበት ወቅት ላይ ነው ያለ ነው። እና ለምንድን ነው መኖር አለመኖር የተሰራው? ከርዕሱ ልጀምርና አንድ ሰው ምን አለኝ መሰለህ፣ ምንድነው ርዕስ የምታፈላስፈው አንተ ልጅ ምናምን ምናምን አለኝ። ሰምና ወርቅ ትላለህ፣ መኖር አለመኖር ትላለህ፣ ምናምን ምናምን አለኝ። መኖር አለመኖር፣ እና ለምን ሰላም አትለውም? ይዝ ያለኝ ያነው ፖይንቱ፣ ዘፈኑ የሚዋወራው ስለ ሰላም ስለነበረ መኖር አለመኖር ከሚሆን ሰላም ቢሆን ህዝቡ ይቀለዋል ለማለት ነው። ትክክለኛ ጥያቄ ነው የጠየቀኝ። ግን ሰላም በራሱ አልቲሜት ኢንድ አይደለም፣ የመጨረሻው ግብ አይደለም። ለህይወት እንግዲህ አሁን የምነግርህ እንደ ሶሳይቲ ነው መነግር። የመጨረሻው ለሰው ልጅም ለሀገርም ለማህበረሰብም የመጨረሻው እዛ ስቴጅ ላይ መኖር የምንለው ስቴጅ ላይ በህይወት መኖር አለ ሶሳይቲ በህይወት ወት ስለሌለው ስትንፋስ ስለሌለው መኖር የምንለው በልጽጎ አድጎ በሰላም በጤና ሲኖር መሰረታዊ የሚባሉ ነገሮች በሙሉ ተሟሉለት ተሟልተውለት እንደ ሰው በክብርና በልዕልና እና በነጻነት ሲቆም ነው ኖረ የሚባለው ማህበረሰብ። የኔ መኖር አለመኖር ለግለሰብ የሚሰራ አይደለም። መሞት አለመሞት አይደለም ማለት ነው። በዛኛው ቋንቋ ሲተረው ወደዛ መኖር አለመሞት አይደለም መኖር አለመኖር ወይንም እንደ ችግረኛ በረሃብ በጉስቁልና በጦርነት በእርዛት በውርደት መኖር፣ ይሄ አለመኖር ነው። ወይንም ደግሞ በልዕልና በትልቅነት በሰላም በነፃነት በፍትህ መኖር ማህበረሰብ ይሄንን ነው፣ ይሄ ነው ኦፕሽኑ። ለዚህ ነው የሚኖረው አይደለም፣ መንግስት የሚያስፈልገው ለዚህ ነው። ሶ ይሄንን ሰላም ምናምን የሚለውን ጉዳይ ትንሽ ሰፋ አርገው ቢያዩት ብዬ ስለማስብ ነው። ይሄ ሰላም ላይ የሚሰሩ ተቋማት በተለይ እንደዛ ሰፋ አድርገው በትልቅ መነጽር የሚታይ ከሆነ ለመፍትሄነት የምታመጣው ይሄ ሲቀደድ መጠገን፣ ልክ ልብስ ሲቀደድ እዚህ ጋር ማስጣፍ የሚባል ነገር ታውቃለላው፣ ላይ መደረበ፣ መስፋት፣ መጣፍ የሚባል ነገር። እንደዛ አይነት ስራ የትም አያደርስም። ዘላቂ አያደረግም። ሰላሙም ዘላቂ አይሆንም። እድገቱም ዘላቂ አይሆንም። ምኑም ዘላቂ አይሆንም። በቃ ጠብ ሲል እንትን ነው፣ ልክ ጣራ ሲቀደድብ ነገር ዝናብ ሲያባ እንትን ሲል እዛች ጋር መድፈን። ከዛ በዘለለ ሰፋ ያለ የሰላም ኮንሰፕት ሰላም ቤዚክሊ ምን አይነት ነው? በኢትዮጵያ ሳይንስ በእኛ ባለንበት ነባራዊ ሁኔታ ባለብን ችግሮች ሁሉ ከዚህ ሁሉ እኛ ሰላም የምንለው ምንን ስናመጣ ነው? የጥይት ድምጽ የማንሰማበት ቀን ሲመጣ ነው? ወይንም ኢንቴግሬት ፖዘቲቭ ፒስ ና ኔጌቲቭ ፒስ የሚሉት ነገር አላቸው። ዚህ ላይ የሚያጠኑ ሰዎች ፖዘቲቭ ፒስ ነው የሚያስፈልገው። እሱ ማለት ሰላም፣ ዘላቄታዊ ሰላም በሰዎች መሀል መተማመንና መከባበር፣ መፈቃቀር፣ በጋራ መስራት፣ መተባበር እና ጥሩ መስተጋብር ሲኖር የሚፈጠረው ሰላም ማለት ነው። ያኛው ሰላም ኔጌቲቭ ሰላም ሰላም ነው ስቲል ግን፣ ጦርነት አለመኖር የጦርነት አለመኖር ሰላም አለ የተኩስ አለመኖር ሰላምን አይገልጽም። አይገልጽ በፍጹም አይገልጽም። ተኩስ የለም ማለት ሰላም ነው ማለት አይደለም። እኛ የምንፈልገው ያኛውን አይነት ሰላም ነው። ሰው ህይወትን ሁሉ አይጠላም። ባያስደስት ምን ባይደላም፣ ሰላም ሰላም ብያለሁ። ሰላም ሰላም አንዱን እኩ የአንዱን መልካም አርጋው አለም እንባት ሞላም ሰላም ሰላም ማይሻል ሞይ ሰላም ሰላም አለኝ። የዚህ ዘፈን ሀሳብ እንዳውም በጦርነት መሀል ለምን ስለ ሰላም ዘፈንክም? ተብዬ ነበር። እውነት ለመናገር አጋጣሚ መገጣጠም ነው ወይስ በነገራችን ላይ እዛው ላይ አብርሃን ሳስቲ መገጣጠም ነው ወይስ ደግሞ ለዚህ ተብሎ ነው የተዘፈነው? አሁን ሰሜን ኢትዮጵያ በትግራይ አካባቢ የተደረገ በነበረው የሕግ ማስከበር ዘመቻ ሰሞን ተለቆ ስለነበረ ዘፈኑ ለዛ፣ አሁን አገሪቱ ያለችበትን ወቅታዊ ሁኔታ መሰረት ያደረገ ዘፈን ነው ወይስ ደግሞ መገጣጠም ነው? ኢትዮጵያ መቼ ነው ሰላም ሆና የምታቀው? እኔ ቅድም ሰላም ካልኩበት አንጻር ተኩሶ ከመስማት አይደለም። ተኩሶም ቢሆን ዛሬ አይደለም የተጀመረው። ግን ኢትዮጵያ የምድሯን ሰላም ሆና የምታውቀው መቼ ነው? ቅድም ባልኩ ባልኩ ሴንስ፣ ከዛ አንጻር ነው ማየው ሰላምን። አሁን የመጣው ነገር አጋጣሚ ሰዓት ተገጣጥመው ነው ከዘፈኑ ጋር አጋጣሚ ተገጣጥመው ነው እንጂ በዚህ ጉዳይ ላይ አይደለም። ይሄኛውንም ዘመቻ ከሰላም ጋር ብዙ የሚገናኝ የሰላማዊ ጉዳይ ጋር ብዙ የሚገናኝ አይደለም። ወንጀለኛ ለ ወንጀለኛ ለመፈለግና ለማጥፋት የተካሄደ ስራ ነው። ሰው ግን ቅድም ካልኩ አንጻር ነው ሰላም ሰፊውን ሀሳብ ከመጨለፍ አንጻር ነው። እኔ ይህንን ዘፈን ስጽፍ፣ በነገራችን ላይ እኔ የማስተምርበት ዩኒቨርሲቲ አንድ ሰው ሞቶ ተማሪ ሞቶ ጠዋት ክላስ ስንሄድ ተማሪ ሞቷል ማንም ክላስ መግባት አይችልም ምናምን ተብሎ በዛ ስሜት ውስጥ ሆኜ የጻፍኩት ዘፈን ግን ሀሳቡ እንዳልኩ ወጣቶች እንደ እቃ እዛ ዘፈን ላይ በቃ መቸብቸብ እንደወርቅ በካራት ይላል። እንደ እቃ ሊሸጡ ነው የሚፈልጉ ሰዎች፣ ሊነግዱብን የሚፈልጉ ሰዎች ከዚህም ከዛም ከዚህም ከዛም ያሉበት ሁኔታ ነው ያለው። ወጣቶች በዚህ ጊዜ ስለ ሰላም ቫልዩ ካላወቅ በዚህ ጊዜ ካላገናዘብን እውነት መቼ እንደምናገናዘብ አላቀም። ልክ ተማሪዎች ኦልሞስት አንድ ዓመታቸውን አባክነዋል። በኮቪዱም ከዛም ይሄ አለመረጋጋቱም ትምህርት ቤት ሆል አመት ከኮቪድ በፊት ሲዘጋ ሲከፈት ሲዘጋ ሲከፈት ነበረ፣ በተለይ ዩኒቨርሲቲ እና ጉዳቱ ትልቅ ነው ነው የምልህ ስለ ሰላም ሲባል ስለ ጦርነት ማሰብ ሰላምና ጦርነት ተቃራኒ ይሄ ዘውድና ጎፈር አይነት አይደሉም። ሰላም ሌላ ሰፊ ባህር ነው ከጦርነት ጋር ሊታይ የሚገባው ነገር አይደለም። በደንብ እንደዚህ ላይ እንደው ላስገነዝብ የምፈልገው ነገር ነው በዚህ ላይ ለሚሰሩ ሰዎች፣ በተለይ ሌላው ህዝብ ህዝብ ነው፣ ግን በዚህ ላይ የሚሰሩ ሰዎች ሰላም ሲባል የተለመደ መንገዳቸውን ይዘው ነው የሚሄዱት። ልክ ነው። እሴቶች አሉ። በእሴቶቻችን የምንሞክረው ነገር አለ፣ ግን ሶሲዮሎጂካሊ አንዳንድ እሴቶቻችን ኢፌክታቸውን አጥተዋል። በፊት ሰዎች የሆኑ ነገሮችን በጣም ይፈሩ ነበር። ለምሳሌ ትልቅ ሰው በጣም ይፈራል። የአገር ሽማግሌ ይፈራል። ትደነግጣለህ፣ ስታይ ትነሳለህ፣ አንገትን ትደፋለህ። ሰፈር ውስጥ የሃይማኖት አባት ስታይ ትፈራለህ፣ ትደነግጣለህ። የሚሉትን ትሰማለህ። እግዚአብሔር ዳይሬክት ያናገረ ያህል ነው የሚሰማው። የአሴት በነበረበት ሰዓት እነኚህ አካላት የመጨረሻው እንትን ነበሩ፣ የነገሮች መፍቻ ነበሩ። እነሱን ካቆም በቃ ነገር ይቆማል። አሁን ግን እውነት እንነጋገር ከተባለ እንደዛ አይደለም። አሁን በጣም ኮምፕሊኬትድ ነው። ችግሩም የሰው ማሳብ ኮምፕሊኬትድ ነው። ቫሊዎቻችን ብዙዎቻቸው የድሮ ተጽዕኖቸው ውስጥ አይደሉም። ስለዚህ በለመድነው ነው መንገድ አንፈታውም ልል ነው። ይህን ሁሉ ለው በለመድ ነው መንገድ አንፈታም። አዲስ መንገዶችን ማሰብ መቻል አለብን። አንድ ቀል አስታውሳለሁ በእውቀቱ ስዩም ያለው ዶክተር አብይ በህያውያን ተስፋ ቆርጦ ነው ሉሲን ለሰላም ይዘው የዞሩት የሚል ጽሁፍ ጽፎት፣ ካስታወስ ካይተው ከሆነ ሉቅ፣ አንዳንድ ነገሮች የምር ያስተዛዝባሉ በእንደዚህ አይነት ነገሮች የሚመጡ ሰላሞች የምር የምር ምንድን ነው ያሰቡት ሰዎቹ ያስብላል። እነኛንም ነካ ነካ የሚያደረግ ነገር ነው ለመናገር የፈለግኩት ያው መልእክት ማስተላለፍ ነው ያስኩት። በነገራችን ላይ አንድ ትልቅ የሰላም ፕሮጀክት ሪሰርች ሰርተን ወደ 25 ገጽ ሪፖርት እና ለፕሮጀክት ለዚህ ስራ ሊሆን የሚችል ፕሮጀክት ጽፈን ጨርሰን እሱን ወደ አማርኛ እንትን ብዬ አርጌ ጨርሼ ይሄን ዘፈንና እሱን ዶክመንት ይዤ የሆኑ ቦታዎች ላይ ሄጄ ነበርና ትንሽ ተስፋ የሚያስቆርጡ ነገሮች ነው የገጠሙኝ። ማለት ምን ልበለ መሰለ ዘፈን እንደውም ፓወርፉል ነው። ማለት ዘፈን ሚዲያ ላይ ነው በቃ ትለቃለህ፣ ጥሩ ከሆነ ሰው ያል። ግን ስራውን አስፍተህ መስራት አለብን፣ በዚህ መልኩ በዚህ ደረጃ መስራት አለብን፣ መንቀሳቀስ አለብን ብለህ ስታስብ የሚመጣውን ሰፖርት በዛ ደረጃ ሰፖርት የማይደረግ ከሆነ ሀሳቡ ነው ምለ የምሰጠው ሀሳብ በዛ ደረጃ ሰፖርት የማይደረግ ከሆነ ትርጉም የለውም። በዘፈን ሰላም አይመጣም፣ እውነት ነው። ሰላም በስብሰባ አይመጣም፣ እውነት ነው። ሰላም አጨብጨበን ምናምን ሰዎችን በማስታረቅ አይመጣም። ሰላም ሀሳቦችን በማስታረቅ ነው የሚመጣው ቤዚክሊ አይደለም። ሶ እዛ አካባቢ ነው ይሄ ዘፈን የሚመጣው። ሞር ግን ፖዚቲቭ ነገር መጫር ተስፋ ነው። የራሴን የተስፋ ዘፋኝ ለማድረግ ነው ለወደፊት እቅዴና ተስፋ ትንሽ የጨላለመ የሚመስል ጊዜ አይደለ? በሁሉም ነገር ኮቪዱ ያመጣው ጫና አለ። አሁን ያለው የሰላም ችግር ጦርነቱም አለ። ዘር ፖለቲካው ያመጣው መጥፎ ነገር አለ። ሁሉም ሰው ጭንቅላት ውስጥ ዲፕሬሲቭ የሆነ ነገር ነው የተፈጠረው። በዚህ ውስጥም ትንሽ ስለተስፋ ማውራት ያስፈልጋል። አንዳንዶቻችን የጦርነት ዘፋኞች ብንሆን ምንድን ነው ያልኩት። እንደውም እኔ አንድ ጊዜ አንዳንዶቻችን እንደ ዲፌንስ ሚኒስትር አንዳንድ ዳችን እንደ ሰላም ሚኒስትር አክት ማድረግ አለብን። ሁላችንም ዲፌንስ ሚኒስትር መሆን አንችልም፣ ላይክ ሁላችንም ሰላም ሚኒስትር መሆን እንደማንችለው ሁላ ማለት ነው። ሰው በዚህ ዘፈን ትንሽ ነቃ ያለ ሰላም ሚኒስትር አይነት ሚና ነው ለመጫወት የሞከርኩት። ነቃ ያለ አሁን እንዳለ ነቃ ያለ ትንሽ ነው ጥሩ አጋጣሚ። እንግዲህ አራት ነጠላ ዜማዎችን ነው እኔ የማውቀው፣ ሌሎች ሰርተህ ያዘጋጃቸው እንደሚኖሩ ተስፋ አለኝ። ግን አንድ የሚገርመኝ ነገር አለ አንተ ነገራችን ላይ ያኛው የኮቪዱ እንደ ዘፈን አንቆጥረውም። እንደ ማስታወቂያ በለው እንጂ እንደ ዘፈን የሚቆጠር እንደ ጅንግል ይቆጠር። ግን አንድ አንተ ማታውቀው አንድ ጊዜ ጎንደርን ከጎንደር ልወጣ ብዬ ማለት ስራ ከዛ ልቀይር ባልኩበት ሰዓት ከጓደኞቻችን ጋር ለጎንደር ምን ማስታወሻ እናርግ ብለን አንድ ለጎንደር የሰራ ነው ዘፈን አለ ዩቱብ ላይ ያለ፣ እሱም አበጀው ጎንደር ይባላል። ጎንደር አካባቢ በጣም ተወዳጅ ሆነ ከዛ ዝም ብለን ሰርተን ዩቲዩብ ላይ ያደረግነው ነው። በጣም ፕሮፌሽናልም አይደለም፣ ግን ሰው እንዲሰማው ግን እፈልጋለሁ። ያንተ አድማጮች ቢያገኙትና ቢያዳምጡት ደስ ይለኛል። አበጀው ጎንደር የሚል ዩቲዩብ ላይ አበጀው ጎንደር ቢሉ ያገኙታል። ጥሩ እንግዲህ፣ እኔም አሁን የማስደምጠው ይሆናል አበጀው ጎንደር አበ ጎንደር አበጀው አበጀው ጎንደር አበጀው አበጀው ጎንደር

ቢኒ አንተ ጎንደር ዩኒቨርሲቲ ውስጥ የዩኒቨርሲቲ አስተማሪ ነህ። የምታስተምረውም ደግሞ ማህበረሰብ ተኮር ጉዳዮች ላይ ስለሆነ የሶሺዮሎጂ አስተማሪ ስለሆንክ ዘፈኖችህ አሁን የተለቀቁት ማለት ነው ዘፈኖች ይሄ በለመድ ናቸው አይነት የተዘፈኑ አይደሉም። ጭብጣቸው ማህበረሰብ ለማስተማር ወይ ደግሞ ለአገር የሆነ ነገር ለማድረግ በማሰብ ላይ የተመሰረቱ ናቸው። በአብዛኛው ዘፈኖች ሲለቀቁ ወይ ወደ ፍቅር ማድላት፣ ወይ ደግሞ የሴንሴሽናላይዝድ ተደርገው የሚሰሩ ናቸው እና ምናልባት የዩኒቨርሲቲ አስተማሪ መሆንህ ሊሆን ወደ መልእክቶች የበለጠ እንድታደላ ያደረገ። ሁለት መልስ ነው ያለኝ። አንደኛው አዎ ነው። ሁለተኛው ግን እሱ ብቻ አይደለም። እሱ ብቻ አይደለም ስልህ፣ እኔ እንግዲህ ያው ሰው ሁሉ እንደ ኖረው እንደ ልምዱ እንደ አደገበት እንደዛ አይደለም እሱ እሱም ተጽዕኖ አድርጎብኛል። ግን የዚህም በዚህኛው በትምህርት አካዳሚክ ነገር ውስጥ መኖሬም አንዳንድ ነገሮችን አንዳንድ ሰው አስተማሪ ሆኖ መጽሐፍ ይጽፋል። አንዳንድ ሰው የሆነ ነገር ያደርጋል። እኔ ደግሞ እስቲ አስተማሪ ሆኖ መጽሐፍ የሚጽፉ አሉ፣ አስተማሪ ሆነው የሆኑ ነገሮችን የሚያደርጉ አሉ፣ ቶክሾ አዘጋጅተው እንትን የሚያደርጉ አሉ። አስተማሪ ሆኖ ደግሞ ዘፈን እየዘፈኑ የሚያስተምሩ ይምጡ ከሚልም ከዛ በዚኛው ጭንብል ውስጥ ካለሁ ደግሞ የግድ ጥሩጥሩ ነገሮችን ማድረግ አለብኝ። አትሊስት ማህበረሰቤን ፍቅርም ሆኖ ፍቅርም አሁን የቤተሰብ ፍቅርም እኮ በጣም አንገብጋቢ ሆኗል በዚህ ሰዓት ትክክለኛውን ፍቅር መስበክም ለህፃናት ከቻልን በጣም እሱን የሚያደርጉ ሰዎች ትልቅ ስራ እንደሰሩ ነው የምቆጥረው እኔ በግሌ ምክንያቱም እንደምታውቀው ነው በጣም ሶሻል ዲስ ኦርጋናይዜሽን በጣም በትልቁ የሰፋበት ሀገር ፍቺ የበዛበት ሀገር ነው ፋሚሊ ቶሎ ቶሎ የሚለያይበት ሀገር ነው ትልቅ ከከተማ ወደ ገጠር ፍልሰት ያለበት ሀገር ነው ሰዎች በጣም ጭንቅላታቸው ውስጥ ብዙ ነገር የሚደረግ ብቸኝነት እየበዛ የመጣው መረዳዳት እየቀነሰ የመጣ ስለዚህ የቤተሰብ ፍቅር ላይ ይሄ የጾታዊ ፍቅር ላይ በእውነተኛውና በትክክለኛው ባለን እሴት መንገድ የሚሰሩ ስራዎች በጣም ፋይዳ አላቸው ብዬ አስባለሁ። ወደ እነሱም ሄድ አይቀርም። ያው ዘፈን ከሆነ ዘፈን ዞሮ ዞሮ ዘፈን ዘፈን ነው። አንድ አሁን አልበም እየሰራው ነው። አልበም ውስጥ እንደዚህ ማስባቸውን እንዳል እንደዚህ አይነት ነገሮችንም ከትቻለሁ። ማስባቸውን በእኔ ጭንቅላት እንግዲህ ይሆናሉ የምላቸውን የራሴን ሀሳቦች ከትቻለሁ። አደሴም ታይም ደግሞ እንደ ዘፈንም ደግሞ ዘፈን የሆኑ ዘፈኖችንም ያው ጨዋ የሆኑ እኔ የሚመስሉ ሙዚቃዎችን ለማካተት ሞክሬ ያለሁኝ። እንግዲህ አልበሙ ከወጣ በኋላ የስራዬ ይሁን የትምህርቴ ይሁን የምኔ ይሁን ተጽዕኖ፣ በደንብ ለማውራት የሚመች ይመስለኛል። ምክንያቱም ዘብረቅ ያለ ነገር ስለሚመጣ ያኔ፣ በደንብ ቀየጥ ያለ ነገር ያኔ፣ ምንድን ነው ይሄ ልጅ ብሎ ለማየት የሚያደርግ ይመስለኛል። ለጊዜው ግን አሁንም ቢሆን መልእክት አገራዊ ነገሮችን ሀገራዊ ነገሮች ሳይሆን አንድ ጊዜ አንድ ውይይት ላይ የተነሳ ነገር፣ እኔ ምን ላለው መሰለ፣ ስለ ለምሳሌ ስለ ኢትዮጵያዊነት ከሆነ የምናወራው፣ ስለ ኢትዮጵያዊነት ለማስተማር ሰዎችን ስለ ኢትዮጵያዊነት ብቻ ማስተማር በቂ አይደለም። ኢትዮጵያ እንዲናት ኢትዮጵያ እንዲናት፣ ስለ ሰው ቤዚክ እሴቶች ስለ ሰው ስለ አጠቃላይ ሰዎች የሰው ልጅ ቤዚክ እሴቶች ብናስተምር ኢትዮጵያዊነትን የምናመጣው ይመስለኛል። በኢትዮጵያዊነትና በሰው ልጅ ተፈጥሯዊ እሴቶች መሀል ለምሳሌ በእኩልነትና በኢትዮጵያዊነት እሴት መሀል ዲፍረንስ ያለ አይመስለኝም። እኔ በግል ኢትዮጵያውያን እኩልነትን የማያምኑ ሰዎች ቢሆኑ ኖሮ አድዋ አይዋጉም ነበረ። ነጭ ሲመጣ ኦኬ ብለው ተቀብለን ነጮች ምክንያቱም ይዘው የመጡት አይዲዮሎጂካል መሳሪያ ትልቅ ነበር። እነሱ ነጭ የተለየና ትልቅ ነው ሌላውን ህዝብ የማሰልጠን ግዳጅ አለበት የነጩ ሰው እዳ ነው ጥቁር ሰው ብለው ሲመጡ ኖ ኖ ኖ ብለን መመለስ ማለት ይሄ ነው እኩልነት ማመን ማለት ይሄ ሴት ባይኖር ኢትዮጵያውያን አድዋ ሄደው አይዋጉ ከዚህ የተለየ እሴት የለንም ስለዚህ ስለ ኢትዮጵያዊነት ስታስተምር ስለ እኩልነት ማስተምር ከእኩልነት ብትጀምር ቶሎ ኢትዮጵያዊነት ላይ ትደርሳለህ ከኢትዮጵያዊነት ጀምረ ኢትዮጵያዊነት ላይ ለመድረስ ከመሞከር አሁን ባለው ሁኔታ ነው ምልህ በዚህ መልኩ እንግዲህ ሙዚቃዎች የሚፈቅዱ ከሆነ እንሞክራለን፣ እንደዚ እንደዚ እነ መልእክቶችን ለማስተላለፍ ለወደፊት። እንደ መጨረሻ ጥያቄ ማለት ነው አሁንም እንግዲህ የዩኒቨርሲቲ አስተማሪ ነህ፣ ሙዚቃ እየሰራህ ነው እና እኔ እስከማውቀው እንግዲህ በከፍተኛ ትምህርት ተቋማት ውስጥ እያስተማረ ሙዚቃ እየሰራ ያለ ወይም ደግሞ በሙዚቃ ውስጥ የሰጠን ሰው ብዙ አላስታውስም። ካለ እታረማለሁ፣ ግን አንተ አልበምህን መቼ ነው የምትሰጠን? አሁን ኦልሬዲ እየሰራኸው ነው፣ እየሄደ ነው እንዳለቀ ገምታለሁ እና አልበሙ መቼ እጃችን ላይ ይገባል? መቼ እንሰማለን? ጭብጥ ያላቸው ዘፈኖች ይህን አንደኛው እሱ ነው። ሁለተኛው ከዚያ በኋላ በአስተማሪነቱ፣ በዩኒቨርሲቲ መምህርነቱ የምትቀጥል ይመስልሃል ወይ? ሁለቱን አቻችን ለን የምትሄደው ወይስ አንዱን መርጠ ልትቀጥል ነው? ከመጨረሻው ስጀምር የምርጫ ነገር ከባድ ነው። ታዳጊ ሀገር ላይ እንደምታውቀው ብዙ ባሪያ ብሎች አሉ። ግን እኔ ከአካዳሚክስ መውጣት አልፈልግም። እውነት ለመናገር እንደዛ ቢሆን ኖሮ ዘፋኝ ሆነው የዛሬ ሙያ ሙያን ስለቅ ነበረ። በፊት በዚኛው መስመር መቀጠል ስለምፈልግ ነው የተሻለውን አትራፊ የሚመስለውን ስራ ፋይናንሻሊ አትራፊ የሚመስለውን ስራ ሙዚቃን ፋይናንሻሊ አትራፊ ወደለማይመስለው ስራ ለአስተማሪነት አሳልፌ የሰጠሁት ስለዚህ ወደ አስተማሪነት ውስጥ እቀጥላለሁኝ። ራሴንም ለመማር ለማደግ፣ በደንብ ለመማር ብዙ እቅዶች አሉ ከእግዚአብሔር ጋር። ስለዚህ ትምህርት ቤት ነው የምቆየው፣ ግን ጊዜ በፈቀደልኝ መልኩ፣ ያኛውን በማይነካብኝ መልኩ፣ ልክ ቅድም እንዳልኩ ነው። ዩኒቨርሲቲ አስተማሪ ሆኖ መጽሐፍ የሚጽፉ ሰዎች አሉ። ልክ እንደዛው ዩኒቨርሲቲ አስተማሪ ሆኖ ዘፈን የሚዘፍኑ ሰዎች አሉ። ብዙ ከባድ ነገር መጽሐፍ ብታሳትም ለመጽሐፍ እኩል አድርጌ አይደለም ልፋቱም ምኑም ምንም የተለያየ ነው አውቃለሁ። ግን አንዳንዴ ደግሞ መጽሐፍ የሚያክልም ዘፈን መስራት ትችላለን። ስለዚህ እንደዛ ነው ሀሳቤና ወደ ሁለቱ መቀጠል ነው ፈልገው አለሙ ተሰርቷል አልቋል። ኦልሞስት ቢሆን የሆኑ ነገሮች ማድረግ ነው የቀረው። ከዛ ውጭ ግን ያው ጊዜው ዘመኑ በሽታው መሄድ አለበት፣ ሰላም መምጣት አለበት። እንኳን ዘፈን ለመስማት አሁን ስትጠራ ሌላ ሰው ጠርተህ እንኳን ድምፁን ለመስማት ራሱ ማይቻልበት ጊዜ ነው። እግዚአብሔር እሱን እሱን ሁሉ ካሳካ ልን እግዚአብሔር እንዳለው ሆኖ ደግሞ የሰው ልጅ እኛ ይህንን የማድረግ ልቦና እና ጥረት እና ፍላጎት ካለን ሀገራችንን ሰላም አድርገን ለማኖር የምንፈልግ ከሆነ ብዙ ከባድ አይደለም፣ ሀገራችንን ለማስተካከል ከባድ አይደለም። እያንዳንዳችን ፍላጎት ቢኖረን ፍላጎት የሌላቸውም ሰዎች ፍላጎት እንዲኖራቸው ጫና የምናሳድር ከሆነ በያለንበት ሙያ በያለንበት ነገር ማህበረሰብን በማንቃት ሪስፖንሲብል በመሆን ቤዚካሊ በዛ መልኩ ምንረዳ ከሆነና ሀገራችን ጥሩ ከሆነችልን መልካም ከሆነችልን የዳንኪራው ዘመን ይመጣል ነው ምለ በቅርብ ይሆናል ነው። በጣም ደስ ይላል። የዩኒቨርሲቲ መምህርና ድምፃዊ ቢኒላስታ አብረን ስለነበረን ቆይታ በኤስቢኤስ አውስትራሊያ ራዲዮ አድማጮች ስም እጅግ አድርጌ ነው ማመሰግነው። እንግዲህ በአዲሱ ስራዎችህ ደግሞ በሚቀጥሉት ጊዜያት እንደምንገናኝ ተስፋ አድርጋለሁ። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ስጥልኝ፣ ስላከበርከኝ አመሰግናለሁ።